Agarinha Report. አነጋጋሪው የአጠቃላይ የትምህርት አዋጅ በህዝብ ተወካዮች ምክር ቤት ጸደቀ። የአገሪቱ ህጎች ሁሉ የበላይ ነው የሚባለውን ህገ መንግስቱን ይቃረናል የሚል የሰላ ትችት ሲቀርብበት የሰነበተውና በተለያየ መስኩ የህዝብን መግባባት ይቀንሳል የተባለው የአጠቃላይ የትምህርት አዋጅ የህዝብ ተወካዮች ምክር ቤት አጽድቆታል። ምክር ቤቱ ያጸደቀው አጠቃላይ የትምህርት አዋጅ የምክር ቤት አባላት ህገ መንግስቱን ይቃረናል ሲሉ ሲተቹት ቆይተዋል። ከምክር ቤት አባላት አንዱ የሆኑት ዶክተር ደሳሌንጫ ጫኔ አዋጁ አንድ የመግባቢያ ሀገራዊ ቋንቋን አስፈላጊነት የዘነጋ ይመስለኛል ብለዋል። ህጻናት በአፍ መፍቻ ቋንቋቸው ማስተማር መሠረታዊ የህፃናት መብት መሆኑን የጠቆሙት ዶክተር ደሳለኝ ጫኔ ህጻናት በአፍ መፍቻ ቋንቋቸው የማስተማር አስፈላጊነት ያክል ደግሞ አንድ አስተሳሳሪ የሆነ ሀገራዊ ቋንቋ አስፈላጊነቱ መረሳት የለበትም ሲሉም ተናግረዋል። የ1986 የትምህርትና ስልጠና ፖሊሲ አማርኛ ቋንቋ በመላ ሀገሪቱ ትምህርት ቤቶች እንደ አንድ የትምህርት አይነት መሰጠትን ይፈቅድ ነበር። ባለፈው ዓመት በሚኒስትሮች ምክር ቤት የጸደቀው አዲሱ የትምህርትና ስልጠና ፖሊሲ ግን ይህንን ጉዳይ እንዲለወጥ ማድረጉንም ጠቅሰዋል። እንደኔ የአማርኛ ቋንቋ ኢትዮጵያ በረጅም ጊዜ በነበረችበት የታሪክ መስተጋብር ውስጥ በጥሩና በመጥፎ የታሪክ ዘመናቸው ውስጥ አነሰን በዛም መስተጋብር ማስተሳሰሪያ ሆኖ አገልግሏል ሲሉም ተናግረዋል። የሰሜኑን ከደቡቡ የምስራቁን ከምዕራቡ ከራሱ ቋንቋ በተጨማሪ የሚግባባትበት ቋንቋ ነው አማርኛ ሲሉም አክለዋል። ይህንን ቋንቋ በተለይ ከ1960ዎቹ እንቅስቃሴ ጀምሮ ቋንቋውን የአንድ ሕዝብ ብቻ አድርጎ በኢትዮጵያውያን መካከል ያለውን ድልድይ ፈጣሪ ቋንቋ የማሳነስ ሁኔታ እስከ ዛሬ ድረስ ዘልቋል ብለዋል። ለጥያቄዎቹ ምላሽ የሰጡት የምክር ቤቱ የሰው ሀብት፣ ቴክኖሎጂ፣ ስራ ስምሪት ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አንድ ሀገራዊ ቋንቋ ቢሰጥ ለሚለው የትኛው ነው ሀገራዊ ቋንቋ እስከ ዛሬ ድረስ በቋሚ ኮሚቴም ስንወያይበት ይሄ ነው ተብሎ አልተነገረንም ብለዋል። እኔም የትኛው ነው ሀገራዊ ቋንቋ የሚለውን ጥያቄ ሳነሳ ነበር። ዛሬ ግን ያነሱት የምክር ቤት አባል አማርኛ ቋንቋ ነው ብለዋል። በግልጽ የተቀመጠው ግን አማርኛ ቋንቋ የፌዴራል የስራ ቋንቋ እንደሆነ ነው ሲሉ ሞግተዋል። ሌላው አቶ ጋሻው ዳኛው የተባሉ የምክር ቤት አባል የትኛውም ህግ የሚመነጨው ከህገ መንግስቱ መሆን አለበት ሲሉ ተከራክረዋል። አሁን የወጣ አዋጅ ግን ህገ መንግስቱ እስኪሻሻል ይላል እስኪሻሻል ብሎ ህግ ማውጣት ይቻላል ወይ የሚል ጥያቄንም ጠይቀዋል። ሌላው አዋጁ ከህገ መንግስቱ ጋር ይጣረሳል የሚለውን ጥያቄ ያነሱት የምክር ቤቱ አባል ዶክተር አበባው ደሳለው ናቸው። ዶክተር አበባው የኢትዮጵያ የስራ ቋንቋ አማርኛ ነው ይላል ህገ መንግስቱ። ደግሞ አንድ ህግ ሲወጣ ከህገ መንግስት ጋር ከተጣረሰ ተፈጻሚነት አይኖረውም ይላል። ለምን የማይፈጸም ህግ እናወጣለን ሲሉም በወቅቱ ሞግተዋል። አዋጆች ሲወጡ የህብረተሰቡን ችግሮች ለመፍታት ነው። ችግር የማይፈታ ነገር በአዋጁ ላይ ለምንድነው ማስቀመጥ ያስፈለገው ሲሉም ጠይቀዋል። ነገር ግን የኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ ከህገ መንግስቱ ጋር የሚጣረስ ነገር የለውም ብለዋል። አዋጁ በምክር ቤቱ አባላት ጸድቋል። ዘገባው የሸገር ነው። ብልጽግና ፓርቲ ነባሮቹን መራሮች በድጋሚ መረጠም። ፓርቲው ከነበረው የድምፅ አሰጣጥ ሂደት በተለየ መልኩ በዘመናዊ መንገድ አካሂጃለሁ ባለው ምርጫ ዶክተር አብይ አህመድን የፓርቲው ፕሬዝዳንት አድርጎ በድጋሚ መምረጡን ተናግሯል። በምክትል ፕሬዝዳንትነት እያገለገሉ የሚገኙት አቶ ተመስገን ጥሩነህና አቶ አደም ፋርሃንም እንደዚሁ በድጋሚ በምክትል ፕሬዝዳንትነት መርጧቸዋል። ብልጽግና ፓርቲ አመራሮቹን በከፍተኛ ድምፅ እንደተመረጡ የጠቀሰ ሲሆን በምን ያህል ድምፅ እንደተመረጡ ግን ይፋ ባደረገው የሶሻል ሚዲያ መረጃ አልገለጸም። አመራሮቹ በጉባኤተኞቹ ፊት ቃለ መሐላ መፈጸማቸውን ፓርቲው በማህበራዊ ትስር ገጹ አስታውቋል። 1700 የፓርቲው አባላት በድምፅ እየተሳተፉበት በሚገኘው የብልጽግና ጉባኤ ከአመራሮቹ ምርጫ በተጨማሪ የተሻሻለው የፓርቲውን መተዳደሪያ ደንብ ላይ ውይይት በማድረግ በሙሉ ድምፅ መጽደቁም ተነግሯል። ከዚሁ ጋር በተያዘ የብልጽግና ፓርቲ ጉባኤ ላይ በመሳተፍ የአጋርነት መልእክታቸውን ያስተላለፉት የ15 ሀገራት ገዢ ፓርቲዎች የተለያዩ የአዲስ አበባ መዳረሻዎችን መጎብኘታቸውን ፓርቲው አክሎ ገልጿል። ከዓለም ባንክ በተገኘ 3.5 ቢሊየን የብር ድጋፍ በትግራይ ክልል በ14 ወረዳዎች የሚገኙ 266 ትምህርት ቤቶች እድሳት ሊደረግላቸው ነው። የዓለም ባንክ በሰሜን በተካሄደው ጦርነት የወደሙ ትምህርት ቤቶችን የጤና ተቋማትንና የውሃ አቅርቦት ተቋማትን የእድሳት ግንባታ ለማድረግ የሚያስችል 35 ቢሊዮን ብር ድጋፍ ማድረጉ ተገልጿል። በዚህም በትግራይ ክልል የሚገኙ 266 ትምህርት ቤቶች እድሳት ይደረግላቸዋል ተብሏል። ከዓለም ባንክ በተገኘው ድጋፍ በ14 ወረዳዎች 266 ትምህርት ቤቶች ናቸው እድሳት የሚደረግላቸው የተባለ ሲሆን 84 የጤና ተቋማትና 844 የውሃ አቅርቦት የሚሰጡ ጉድጓዶችም እድሳት ይደረግላቸዋል ተብሏል። ሰሞኑን ከጅቡቲ ተፈጸመ በተባለ የድሮን ጥቃት ከስምንት በላይ ሰዎች ተገደሉ። በአፋር ክልል በኢትዮ ጅቡቲ ድንበር አቅራቢያ በምትገኘው አሊዳ አር ወረዳ ሲያሩ ቀበሌ ሐሙስ ጥር 22 ቀን 2017 ዓ ም ተፈጸመ በተባለ የድሮን ጥቃት ቢያንስ ስምንት ሰዎች ሲገደሉ፣ ሌሎች በርካታ ሰዎች ደግሞ መቁሰላቸውን የአካባቢው ሰዎች ለአገር ውስጥ መገናኛ ብዙሃን ተናግረዋል። ነዋሪዎቹ እንደገለጹት ከሟቾቹ መካከል ነፍሰ ጡር ሴቶችና ሕፃናትም ይገኙበታል ተብሏል። ጥቃቱ የተፈጸመው በጅቡቲ መንግስት ነው የተባለ ሲሆን ድሮኖች አካባቢውን ኢላማ ሲያደርጉ በሁለት ወራት ውስጥ ለሁለተኛ ጊዜ ነው ብለዋል። የጅቡቲ መንግስት በበኩሉ ጥቃቱን ያደረስኩት በግዛቴ ውስጥና አሸባሪዎችን ለማጥቃት ነው ሲል አስተባብሏል። ከግብፅ መንግስት ጋር ከፍተኛ መጠን ያለው የገንዘብና የወርቅ ስጦታ በመቀበል የግብፅን ጥቅም ለማስጠበቅ በመሞከር ጥፋተኛ የተባሉት የቀድሞው የአሜሪካ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ 11 ዓመት እስራት ተወሰነባቸው። ሜንዴዝ ጥፋተኛ ከተባሉባቸው ክሶች መካከል የኢትዮጵያና ግብፅ የህዳሴ ግድብ ውዝግብን ለመፍታት በሚደረገው ድርድር የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ ዲፕሎማሲ ሚና እንዲጫወት በመጠየቅ ያልተገባ ተጽዕኖ ፈጥረዋል በሚል ነው። የአሜሪካ አቃቢ ህግ ፍርድ ቤቱ በሜንዴዝ ላይ የ15 ዓመት የእስር ቅጣት እንዲጥል ጠይቆ ነበር። ፖሊስ ከሜንዴዝ መኖሪያ ቤት ከግብፅ መንግስት የተገኙ ናቸው የተባሉ የወርቅና የገንዘብ ስጦታዎች ማግኘታቸው ይታወሳል። የሜንዴዝ ተባባሪዎች ደግሞ በሰባትና ስምንት ዓመት እስራት ተቀተዋል ተብሏል። ከሚቀጥለው ዓመት የትምህርት ዘመን ጀምሮ የኢትዮጵያ የመከላከያ ዩኒቨርሲቲ የተማሪዎች ምርጫ ውስጥ እንዲካተት ይደረጋል ተባለም። የኢትዮጵያ መከላከያ ዩኒቨርሲቲ ከቀጣይ ዓመት ጀምሮ የተማሪዎች የዩኒቨርሲቲ ምርጫ ውስጥ ይካተታል ሲል የትምህርት ሚኒስቴር ሰሞኑን አስታውቋል። መከላከያና መምህር የዚህ ሀገር ምሰሶዎች ናቸው ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሰዎች ሙያቸውን ወደውትና ዩኒቨርሲቲውን መርጠው እንዲገቡ የሚያስችሉ ስራዎችን መስራት ይገባል ሲሉ ተናግረዋል። ከቀጣይ ዓመት ጀምሮም የተማሪዎች የከፍተኛ ትምህርት የዩኒቨርሲቲ ምርጫ ውስጥ የኢትዮጵያ መከላከያ ዩኒቨርሲቲም እንደ አንድ የዩኒቨርሲቲ አማራጭነት ይካተታል ብለዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዚዳንት ብርጋዴር ጀኔራል ከበደ ረጋሳ በበኩላቸውም ዩኒቨርሲቲው ዓለም የደረሰበትን ቴክኖሎጂ የሚመጥን በቂ እውቀት ያለው የሰው ኃይል ለማፍራት እየሰራ ነው ሲሉ ተናግረዋል። በኢትዮጵያ የስማርት ስልክ የሚጠቀሙ ዜጎች ቁጥር 31 ሚሊዮን ተሻገረም። ይህ የተነገረው የዲጂታል ኢትዮጵያ 2025 ስትራቴጂ የእስካሁኑ ጉዞ እና የቀጣይ አቅጣጫዎችን የተመለከተ መርሃ ግብር ሰሞኑን በአዲስ አበባ በተከናወነበት ወቅት ነው። በአጠቃላይ 80 ነጥብ 5 ሚሊዮን የኢትዮ ቴሌኮም ደንበኞች አሉ የተባለ ሲሆን 77 ሚሊዮኑ የድምፅ እንደዚሁም 435 ሚሊዮኑ ደግሞ የኢንተርኔት ዳታ ተጠቃሚዎች ናቸው ተብሏል። ከዚህ በተጨማሪም የመስመር ብሮድባንድ ተጠቃሚዎች ቁጥር እየቀነሰ መምጣቱ የተነገረ ሲሆን በአሁኑ ወቅት 7 184,000 ደንበኞች መኖራቸውም ተጠቁሟል። በአጠቃላይ የቴሌኮም ዘርፉ እንቅስቃሴ እድገት የታየበት ቢሆንም የስማርት ስልክ ተጠቃሚዎች ቁጥር ግን ዝቅተኛ ደረጃ ላይ ነው ተብሏል። የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ የዋጋ ንረት አሃዝ በተያዘው የፈረንጆቹ 225 አጋማሽ 25 በመቶ እንደሚደርስ ተነብም አይኤምኤፍ ይህንን ያስታወቀው የኢትዮጵያን ኢኮኖሚ አስመልክቶ ረቡዕ ጥር 21 ቀን 2017 ዓም ይፋ ባደረገው ሪፖርቱ ሲሆን የዋጋ ንረቱ ወደ ነጠላ አሀዝ የሚወርደው ደግሞ እንደ ፈረንጆቹ አቆጣጠር በ2028 ነው ብሏል። ተቋሙ አክሎ እንደገለጸው የዋጋ ንረቱ ጭማሪ የሚያሳየው መንግስት ተግባራዊ እያደረገ ያለው የነዳጅ ዋጋ ማሻቀብ የሚያስከትለው ነጸብራቅ ስለሆነ ነው ብሏል። በ2025 የመጀመሪያዎቹ ሶስት ወራት ውስጥ የኢትዮጵያ መገ መገበያያ ገንዘብ ወይም ብር ከውጭ አገሮች መገበያያዎች ጋር ሲነጻጸር ያለው አቅም እንደሚቀንስም ነው አይኤምኤፍ በትንበያው የገለጸው ይህ በእንዲህ እንዳለ በሐምሌ 2016 ዓ ም የውጭ ምንዛሬ ፖሊሲ ማሻሻያ ከተደረገ በኋላ የኢትዮጵያ ዋጋ ንረት 19 በመቶ ከነበረበት ከመስከረም እስከ ጥቅምት 2017 ዓም ድረስ ወደ 17 በመቶ መውረዱን የኢትዮጵያ ብሔራዊ ባንክ መግለጹ ይታወሳል። አይኤምኤፍ ከውጭ ምንዛሬ ገበያው ጋር በተያዘ አለመረጋጋት ሊከሰት ይችላል ያለ ሲሆን ይህም ምርትና የገበያ ልማትን ሊጎዳ ይችላል ሲልም ጠቁሟል። በመጨረሻም ቪላ አልፋ በድጋሚ ሊከፈት ነው። ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያና ስቱዲዮ የነበረው ቪላ አልፋ ከአራት ወራት በኋላ ለሕዝብ ክፍት ሊደረግ ነው። በአዲስ አበባ ጦር ኃይሎች አካባቢ የሚገኘው ቪላ አልፋ ከጣሪያው ጀምሮ ወደ ምድር የሚዘልቀው ፍሳሽ እድሳት ጉዞውን ረጅምና አድካሚ አድርጎት ቆይቷል። ነገር ግን በሁለት ወራት ውስጥ ቀሪው ስራና የሙዚየም ስራው ተጠናቆ በአራት ወራት ውስጥ ለሕዝብ ክፍት እንደሚሆን የቅርስ ጥበቃ ባለስልጣን ዋና ዳይሬክተር አበባ አያሌው ተናግረዋል። hagernya report